ከሰሞኑ የኤርትራው ፕሬዝዳንት ስለ ኢትዮጵያ ያደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያ ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጡን የሚያመለክት ነው ሲሉ አንድ የቀጠናዊ ጉዳዮች ተንታኝ ገልጸዋል። መርህ አልባና ግልጽ ያልሆኑ ስምምነቶች ለዚህ ከፍተኛ አስተዋጽኦ እንዳላቸውም በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢዊ ልማት መምህር እና ተመራማሪ ዶክተር የሺ ጥላ ወንድሜነ ተናግረዋል። ኬኔዲ አባተ ተከታዩን አዘጋጅቷል። ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ እያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝደንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋራ በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሷ አሮባት በሚል ርዕስ ሰኞ ዕለት በሰራው ዘገባ የኤርትራውን ፕሬዝደንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብፅና ከሶማሊያ ጋራ በመተባበር ደግሞ ቀጠናውን ለማተራመስ እንደሚሰሩ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል። በዘገባው ሕገ መንግስታዊ አስተዳደር የሌላቸው ፕሬዝደንቱ የኢትዮጵያን ሕገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠና ና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሺጥላው ወንድሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊ ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል። ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በሁለት ሺ በሀያ ሁለት ነው የተከናወነ ኖቬምበር ሀያ ሁለት ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጥቷል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩት እና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት ማለት ለማንሳት የሰጧቸው ገለጻዎች በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብፅ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሦስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዚደንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብፅን እንጎበኛለን የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝደንቱ እንደ አውሮፓውያን አቆጣጠር በ2002 ዓ.ም ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምፅ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ። ከመጀመሪያ ዝምድና መንጎ ኢትዮጵያን ኤርትራ ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓ.ም ምረት ጀምሮ ተገቢውን ዲፕሎማሲያዊ ሂደት የተከተል አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለሀያ ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው። የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞው ዲፕሎማት ግርጭት ና ኢትዮጵያን ኤርትራን ናበይ ገጹ እዩ ናብ ውግእ ዶ ከምርሕ ክእል ዝብል ሕቶ፣ የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለእኔ እንደሚመስለኝ በኢሳይያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ፣ የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱ ትግራይ የራሱ የሆነ ልዩነቶች አሉት፣ ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም የምለው፣ በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በእኔ አስተያየት፣ ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው። የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነው በሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነጻነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል። ትልቁ ችግር ምንድን ነው? በዚህ በኢትዮጵያና የኤሪትሪያ ግንኙነት ያው ኤሪትሪያ የኢትዮጵያ አካል የነበረች ነች። ከመነሻው ጀምሮ በሁለቱ ሀገራት መካከል ومتى لا يتم سرته مرهن مسرته ስምምነት አድርገዋል። ነገር ግን ስምምነቱ አይታወቅም። ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነም አብራርተዋል። በቀጠናው ዘላቂ ሰላም እንዲመጣ ጦርነት ድንገባ ነው እርግጠኛ አደለውም፣ ግን ሞስት ላይክሊ ይሄም ሊያደርግ ይችላል። ጠቅላይ ሚኒስትር አብይ አህመድ ጥቅምት ሀያ አንድ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጽምም ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዳ አባተ Adis Ababa